የኢትዮጵያን ጠቅላላ ምርጫ ለመታዘብ ከምርጫ ቦርድ ፈቃድ አግኝተው ወደ ኢትዮጵያ የታዛቢ ቡድን ከላኩ ዓለም አቀፍ ታዛቢዎች መካከል የምስራቅ አፍሪካ ተጠባባቂ ኃይል አንዱ ነው። ተቋሙ በአባልነት ካቀፋቸው የተለያዩ ሀገራት የተውጣጡ 28 የምርጫ ታዛቢ ተልእኮ አባላት ምርጫውን ለመታዘብ ወደ ተለያዩ የኢትዮጵያ አካባቢዎች በዛሬው ዕለት ተሰማርተዋል። ታዛቢዎቹ ከዚህ ቀደም ምርጫ በመታዘብ ልምድ ያላቸው ስለመሆናቸው የተልእኮው ኃላፊ አምባሳደር አብዱላ Our observers are very well experienced and I hope uh, they will do a, a good job. They are uh, from uh, eight ESF uh, member states, mm, namely uh, Djibouti, Somalia, uh, Kenya, Comoros, Se the Seychelles, uh, Uganda, Kenya, Rwanda, see. ቲም ታዛቢዎቻችን በጣም ልምድ ያላቸው ናቸው። ጥሩ ስራ እንደሚሰሩ ተስፋ አድርጋለሁ። ከስምንት የተቋሙ አባል ሀገራት ማለትም ከጅቡቲ፣ ሶማሊያ፣ ኬንያ፣ ኮሞሮስ፣ ሲሸልስ፣ ኡጋንዳ፣ ሩዋንዳ እና ቡሩንዲ የተውጣጡ ናቸው። ጠንካራ ቡድን እንደሆነ እናስባለን። የታዛቢ ቡድኑ በአምስት ክልሎችና በሁለት የከተማ መስተዳድሮች ተሰማርቶ ተልእኮውን እንደሚፈጽም የተናገሩት አምባሳደር አብዱላሂ እነዚህም ኦሮሚያ፣ አማራ፣ አፋር፣ ሲዳማ፣ የደቡብ ብሔር ብሔረሰቦች፣ ድሬዳዋና አዲስ አበባ ስለመሆናቸው ጠቅሰዋል። ኃላፊው ለቪኦኤ በሰጡት ቃለመጠይቅ ምርጫው በኢትዮጵያ የሚካሄደው በፈታኝ ወቅት መሆኑን በመጠቆም የተቋሙ ዓላማ ኢትዮጵያን ጨምሮ በአባል ሀገራት የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ this is uh, maybe the elections taking place uh, in a challenging uh, environment mm -hmm. and uh, we will take this into consideration. Uh, overall objective of our mission is to support the, the democratic uh, process in member states. and uh, here to promote credible and uh, transparent elections because we believe that uh, fair and uh, free elections uh, are very important for peace, uh, good governance and uh, stability. ይህ ምናልባትም በፈታኝ ሁኔታ ውስጥ እኛም ይሄንን ከግምት ውስጥ እናስገባለን። የትልኳችን አጠቃላይ ዓላማ በአባል ሀገራት ያለውን የዲሞክራሲ ሂደት መደገፍ ነው። እዚህ ደግሞ ተአማኒና ግልጽ ምርጫ እንዲካሄድ ማገዝ ነው። ምክንያቱም ፍትሐዊና ነፃ ምርጫ ለሰላም፣ ለመልካም አስተዳደርና ለአካባቢው መረጋጋት ጠቃሚ መሆኑን እናምናለን። ተቋሙ ከምርጫ ቦርድና ከአፍሪካ ህብረት ጋር ተቀራርቦ እንደሚሰራም የገለጹት የተልእኮው ኃላፊ በእርሳቸው የሚመሩት ታዛቢዎች ስራቸውን በአፍሪካ ህብረት የምርጫ ታዛቢዎች መመሪያ መሰረት እንደሚያከናውኑና ና ይህን የሚጥሱ የተልእኮው አባላት እርምጃ እንደሚወሰድባቸውም ነው የተናገሩት። ከታዛቢ ቡድኑ አባላት መካከል ለቪኦኤ አስተያየታቸውን የሰጡት ኡጋንዳዊቷ አና ከቲባና የሲሸልሱ አንዲ ብሪሶል ከዚህ ቀደም በተለያዩ ሀገራት ምርጫ መታዘባቸውን ገልጸው በኢትዮጵያ ስለሚካሄደው ምርጫ ከተለያዩ አካላት እስካሁን ባገኙት መረጃ መሰረት ምርጫው ሰላማዊ ሆኖ እንደሚጠናቀቅ ያላቸውን እምነት ተናግረዋል። ሪፍ እስካሁን ከሌሎች እዚህ አፍሪካ ሕብረት ታዛቢዎች ባገኘነው መረጃ የጸጥታው ሁኔታ ጥሩ ነው። ሰላማዊ እንደሚሆን እንጠብቃለን። ኢትዮጵያውያን ጥሩና ሰላማዊ ምርጫ እንዲያደርጉ እመኛለሁ። ካሰባሰብነው መረጃ አንጻር ሁከት ይኖራል ብለን አንጠብቅም። ምርጫው በመልካም ሂደት እንደሚከናወን አስባለሁ። የምስራቅ አፍሪካ ተጠባባቂ ኃይል ከዚህ ቀደም በኮሞሮስ በሲሸልስ እና በኡጋንዳ ምርጫ መታዘቡ የተገለጸ ሲሆን ይህን ተግባር በማከናወን ለተቋሙ ኢትዮጵያ አራተኛ ሀገር ነች። አስር አባል ሀገራት ያሉት ተቋሙ የሰየማቸው 28 ታዛቢዎች በዛሬው ዕለት ወደ ተመደቡበት ስፍራ ያቀኑ ሲሆን የትዝብታቸው ቅድመ ሪፖርትም ምርጫው በተካሄደ ማግስት ሰኔ 15 ይፋ እንደሚደረግ ተገልጿል። ከምስራቅ አፍሪካ ተጠባባቂ ኃይል በተጨማሪ ከአፍሪካ ህብረት ከሁለት ሁለት የዩኤስ አሜሪካ ተቋማትና ከሌሎችም የውጭ አካላት ምርጫውን ለመታዘብ ፈቃድ ያገኙ 120 ዓለም አቀፍ ታዛቢዎች ባጅ እንደተሰጣቸው ምርጫ ቦርድ በትናንትናው ዕለት ይፋ አድርጓል። የአውሮፓ ህብረት የምርጫ ታዛቢ ቡድን መላክ ባለመቻሉ መጸጸቱን ከትናንት በስቲያ ሰኔ 11 አመሻሽ ላይ ባወጣው መግለጫ ማስታወቁ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ